ይልማ ሀይለ ሚካኤል በዚህ ሁሉ ግርግር የጀርመን የእግር ኳስ ማህበር ዴኤፍቤ እንደው ተለሳልሶ ነው የቀረበው። ምክንያቱ ምን ይሆን? እርግጥ የጀርመኑ የእግር ኳስ ፌዴሬሽን ተለሳልሶ ረጋ ብሎ ዲፕሎማትን ቋንቋን የተጠቀሙት ቀርበዋል። ግን ይሄንን በተለይ ዛሬ ሚስተር ጃክ ቫርነር የሚባሉት የትሪንዳድ እና የቶባጎ ተወካይ ቀደም ሲል የፊፋ ምክትል ፕሬዚዳንት በቅርብ ጊዜ የነበሩት ለጀርመኑ መጽሔት ሽተርን ለሚባለው በሰጡት ቃለ ምልልሳቸው ላይ ሁለቱ መንግስታት በተለይ አሜሪካንና ጀርመንን አውሮፓንም በአጠቃላይ የዓለም ዋንጫ የእግር ኳስ ውድድርን ለምን ለዓረብና ለእስራም ሃይማኖት ተከታይ ለሆነችው ለካታር ሰጣችሁ ብለው ነው ተናደው የሚከሱንና ይህንን ነገር እኔ ተችዋለሁ ወቅሳለሁ፣ የሚሉት ነገር ካሰሙ ወዲህ ይህን ያነበቡት የጀርመኑ የሀገር አስተዳደር ሚኒስትር ሚስተር ቶማስ ደሜዜር አውሮፓኖች አንድ ላይ ቆመው ፌዴሬሽኑ ፊፋን ለማስተካከል ለመጥረብ አዲስ መልክ ለመስጠት መነሳት አለባቸው የሚለውን አስተያየታቸውን ሰንዝረዋል። እሳቸው እንደሚሉት አንድ ሀገር አንድ ድምጽ የሚለው ነገር ቀርቶ በሌላ መልክ መታየት አለበት ነው የሚሉት። ይህንኑ ተከትለው ወይዘሮ ክላውዲያ ሮትም ቀደም ሲል ለካታር የተሰጠው የዓለም ዋንጫ ዝግጅት ባልሆነ መንገድ በጉቦ ተገዝቶ ከሆነ ይሄ እንደገና ታይቶ ለሌላ ሀገር እንዲሰጥ የሩሲያንም እንደዚሁ በጉቦ በስልጣን መባለግ የተወሰነ ከሆነ ይህም አዲስ መልክ እንዲሰጠው የሚል ነገር አንስተዋል። ለምንድን ነው ሁለት ሺ አስራ ስምንት ና ሁለት ሺ ሀያ ሁለት የሚወሱ ከዛ በፊት የነበሩ ዝግጅቶችና አዘጋጆቹም ሀገራት ምን አደረጉ? እንዴት ያን እድል ለማግኘት በቁ? ምንም አይነገርም። ምንም አንሰማም። ና እዚህ ላይ ምን ያህል በሚዛናዊነት ጉዳዮች እየተነሱ ነው? መቼም ተራ በተራ ስናያቸው የተለያዩ ጥያቄዎችና የተለያዩ ግምቶች ናቸው የተሰነዘሩት። አንደኛ ካታር ሀምሳ ዲግሪ ማለት ሙቀቱ ውሃ ማፍላት የሚችልበት አካባቢ በሆነው በዛ የተነሳ ለኳስ ተጫዋቾችም ሆነ ለተመልካቾች ለምንድን ነው የሚል ነው። ካታር ትንሽ ሀገር ናት፣ እዚህ እንደሚባለው አነስተኛ ሆኖን የጀርመን ክፍለ ሀገር እንደ ሄስን የሚያክለውን ህዝብ የያዘ አካባቢ ነው። ለምን እዛ ሆነ? ይሄ አንድ ቢሊዮን ህዝብ የሚከታተለው የዓለም ዋንጫ ለምን እዛ ተሰጠ የሚለው ነገር ነው። ይሄ አለ ምክንያት አልተሰጥም የሚል ነው። አሁን ሰዎቹም የተያዙት በጥርጣሬ ነው እንጂ ማስረጃ ቀርቦ በስነ ስርዓቱ እስከሚታይ ድረስ መከታተል የሚገባን ነገር ነው። የራሻን በተመለከተ አንዳንድ አስተያየት የሚሰጡትም የራሻ መንግስትም እንደሚለው ከወደ ቀዝቃዛ ጦርነት ለመሄድ የሚደረግ የተንኮል ስራ ነው ብሎ ነው የሚተረጉሙት። ግን አሁን ተደራርቦ የተነሱት ነገር አጠር ለማድረግ በአንድ በኩል የአለም ሁኔታ አለ፣ በሌላ በኩል እነዚህ የተከሰሱትና የተያዙት እንደሚሉት አሜሪካን እና ሀያላን መንግስታት የሆኑት የእግር ኳስ ጨዋታውን በተመለከተ ሚሊያርድ የሚንቀሳቀስበት የስፖርት ጨዋታ ነው። ብዙ እዛ ውስጥ ያሉ ኃይሎች አሉ እና ያንን ነገር ከእኛ እጅ አይውጣ የሚለውን ነገር አንስተው ነው የሚሉት። ግን ይሄንን ወደፊት ፍርድ ቤት፣ ዳኞች፣ ጠበቃዎች የሚከራከሩት የሚፈቱት ይመስለኛል። የታወቁ ትልልቅ ኩባንያዎች አሉ። ለፊፋ ድጋፍ በመስጠት እና በተለያዩ ማስታወቂያ እየሰሩ ብዙ ንግድ የሚነግዱ አሉ። እንዴት ነው እስካሁን እነሱ አልተወሱም? ነገሮችን ፈልፍሎ ለማውጣት ወደ አንድ መቶ የሚሆኑ ከታወቁ ከሚባሉት ከአውሮፓ እና ከአሜሪካን የተወጣጡ ኢንቨስቲጌት ለማድረግ ነገሮችን ፈልፍሎ ለማውጣት የተዘጋጁ ጋዜጠኞች አሉ። ሌሎችም ደግሞ ቅርበት ያላቸውና ውስጥ ውስጡን ገብተው ያዩት ነገሮች አሉ። የዓለም ኳስ ፌዴሬሽን የሚያንቀሳቅሰው ጥቂት ሳንቲም አይደለም። እስከ አስራ አምስት ቢሊዮን ድረስ የሚሄዱ ናቸው። ይሄን ነገር ውድድሩ ሲደረግ የሚከታተሉት ከአንድ ቢሊዮን በላይ ሰዎች ናቸው። ከሽቶ ጀምሮ ከሳሙና ጀምሮ ከትጥቅና ልብስ ጫማ ጋር ሄዶ በቢሊዮን የሚቆጠሩ ነገሮች የሚንቀሳቀሱበት ንብረትና ሀብት ነው እና ያንን ደግሞ መቆጣጠር ያ እንዴት ይሰራል ብሎ ደግሞ መጠየቁ ወዴት ያመራል የሚለው ነው። የተወሳሰቡ ነገሮች ናቸው። እኔ እንደሚመስለኝ ምናልባት በትክክል ፍርድ ቤት ነገሮቹ ቀርቦ ከወጡ መልስ የምናገኝበት ነው ማየት ግን፣ ብዙዎቹ የሚሉት ይገባል ብሎ የሚያነሱት ነገር ምንድን ነው ይሄን ፌዴሬሽን እስካሁን ድረስ የተቆጣጠረው የለም። ቁጥጥር ደግሞ ካልተደረገበት ማንም ሰው ለማንም ነገር በቀላሉ ሊሸነፍ ይችላል የሚል ግምት ነው የሚሰነዘረው። እውነቱ የት እንዳለ የሚመጡት ቀናቶች በተለይ ደግሞ ቅዳሜና እሁድ እዚህ በርሊን ላይ ስብሰባ ስለሚደረግ ከቻምፒዮንስ ሊግ በኋላ የዛ ተወካዮችም ከአውሮፓም ከዓለም ስለሚመጡ ቅዳሜ ወይንም ሰኞ፣ ማክሰኞ የሚቀጥለው ሳምንት ውስጥ የሚሆኑ ነገሮች ብቅ ይላሉ። ወይም ሌሎች ሰዎችም ሊታሰሩ ይችላሉ። ወይም ደግሞ ሌላ አይነት የክስ መሰረቶችም ሊሰነዘሩ ይችላሉ። ኢልማሀለ ሚካኤል ስለሰጠህን ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና አምሽ። ደህና ሁን።